በበርካታ የዓለም አካባቢዎች ሙስና እየተባባሰ ሄዷል። የከፋው ግን በአፍሪቃ ሀገሮች መሆኑን ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ዓለም አቀፍ ቡድን ጠቁሟል። በአንዳንድ የአውሮፓ ሀገሮች ሙስና እየተባባሰ ሲሄድ፣ በአንዳንዶቹ የምዕራብ አፍሪቃ ሀገሮች ደግሞ ብሩህ ተስፋ የሚታይባቸው ቦታዎች መኖራቸውን ነው ዓለም አቀፉ ቡድን ሳይጠቅስ ያላለፈው። የአሜሪካ ድምጽ ሬዲዮ ዘጋቢ ሄንሪ ሪጅዌል ከለንደን የላከው ዘገባ አለ። አዳነች ተሳዬ ለአፍሪካ ነክረሶች አሰናድተዋለች። አይቨሪ ኮስትና ሴኔጋል ከሚሞገሱት አስር ሀገሮች መካከል ይፈረጃሉ። ከአራት ዓመታት ወዲህ ከነበረው አሃዝ እያንዳንዳቸው ዘጠኝ ነጥብ አግኝተዋል። ይህ አሃዝ የአንድን ሀገር የሙስና ደረጃ በሚፈልግበት መጠን መሆኑን ያሳያል። የሁለቱም ሀገሮች መሪዎች ሙስናን ለመታገል ዘመቻ የመክፈት ቃላቸውን ጠብቀዋል ይላል ትራንስፓረንሲ ኢንተርናሽናል። የቡድን ሰራተኛ ማጊ መርፊ ያብራራሉ። በመሰረቱ ሁለቱም መሪዎች እምነት የማጉደልን ጉዳይ የሚከታተል መስሪያ ቤት መስርተዋል። ስለሆነም ጉዳዩን አጥብቀው ነው የያዙት። ሩዋንዳ፣ ቦትስዋና ና ሞሪሸስ ትራንስፓረንሲ ኢንተርናሽናል በተባለው የሙስናን ጉዳይ የሚከታተለው ድርጅት ተሞግሰዋል። በአጠቃላይ ሲታይ ግን አንዳንድ የለውጥ ምልክቶች ቢኖሩም መጥፎ ውጤት ያገኘችው አፍሪቃ ነች። የዚህ አመቱ የአፍሪቃ ህብረት ጉባኤ አብይ መልእክት በሙስና ላይ የሚደረገውን ትግል ማሸነፍ ለአፍሪቃ እድገት ችግር ዘላቂ ጎዳና ነው የሚል ሲሆን፣ ማጊ መርፊ ገና ብዙ ይቀረናል ይላሉ። የመዘገየት ጉዳይ ሊኖር ይችላል። በአምስት ዓመታት ውስጥ ከአፍሪካ ትልቅ ውጤቶች ሊታዩ ይችላሉ። ይሁንና ገና መሰራት ያለባቸው ነገሮች አሉ። በጦርነት የዳሸቀችው ሶሪያ፣ ደቡብ ሱዳንና ሶማሊያ በመጨረሻ ደረጃ ነው የተፈረጁት። ከ14 እስከ 12ና 9 ድረስ ነው ያገኙት። የሶማሊያ መንግስት በበኩሉ ሙስናን እየታገልኩ ነው ይላል። የሶማሊያ የገንዘብ ሚኒስትር አብዱራህማን ድዋሌ ባይለ ያብራራሉ። አንዳንድ የስርቆት ተግባሮች አሉ። ሀገሪቱ ሙሉ በሙሉ ስለወደመች አንዳንድ የማባከን ጉዳይ አለ። አገሪቱ ለብዙ ዓመታት ምንም አይነት ስርዓት አልነበራትምና ከአውሮፓ ደግሞ ሃንጋሪ ካለፉት ስድስት አመታት ወዲህ በአስር ነጥብ አሽቆልቁላለች። የትራንስፓረንሲ ኢንተርናሽናሏ ማጊ መርፊ ይህ ክስተት በአህጉሪቱ ያለውን በሲቪሉ ማህበረሰብ ላይ የሚደርሰውን ጭቆና የሚያንጸባርቅ ነው። ሀሳብን የመግለጽ መብት ይታፈናል። የሀንገሪ የውጭ ጉዳይ ሚኒስትር ፒተር ሲጃርቶ ይህን ክስ እንደማይቀበሉ ባለፈው ሐሙስ ተናግረዋል። ትራንስፓረንሲ ኢንተርናሽናል ያወጣው የስም ዝርዝር ዓለም አቀፍ ድርጅቶች በሀንጋሪ ላይ ከዚህ ቀደም ባልታየ መልኩ የሚያደርሱት ጥቃት አካል ነው። ጭብጡ ሀንጋሪ ባወጣችው የኢሚግሬሽን ፖሊሲ ስለማይስማሙ ነው። የሙስና ደረጃው የባሰ የሚባልባቸው ሀገሮች የጋዜጠኞች ደህንነት የማይጠበቅባቸው ናቸው ይላሉ ማጊ መርፊ። ካለፉት ስድስት ዓመታት ወዲህ ከተገደሉት አስር ጋዜጠኞች ዘጠኙ ከፍተኛ የሙስና ተግባር በሚፈጸምባቸው ሀገሮች ነው የተገደሉት። ይህም ሙስና በተስፋፋባቸው ሀገሮች በየሳምንቱ አንድ ጋዜጠኛ ይገደላል ማለት ነው። የሚያሳዝነው ከተገደሉት አምስት ጋዜጠኞች አንዱ ስለ ሙስና ይዘግብ በነበረበት ወቅት ነው ሕይወቱን ያጣው። በአጠቃላይ ሲታይ በዓለም ዙሪያ ካሉት ሀገሮች ከግማሽ በላይ የሚሆኑት በሙስናው መለኪያ አሀዝ መሰረት አሽቆልቁለዋል ወይም ካሉበት አልተንቀሳቀሱም። ዩናይትድ ስቴትስ በአስራ ስድስተኛ ቦታ ላይ ነው የተፈረጀችው። ትራንስፓረንሲ ኢንተርናሽናል መንግስታት የመናገር ነፃነትን ለማበረታታትና የነፃ ሚዲያን ደህንነት ለመጠበቅ በርትተው እንዲሰሩ ጥሪ አቅርቧል። አድማጮች ትራንስፓረንሲ ኢንተርናሽናል ስለ ሙስና ባወጣው ዓመታዊ ዘገባ ላይ የተመሰረተው ቅንብር እዚህ ላይ አብቅቷል። ሳምንት በሌላ ዝግጅት እስክንገናኝ በደህና ቆዩ ነው።